ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድማለን። ቤተ እስራኤላውያንን ኢትዮጵያ ውስጥ ካለ ወታደራዊ ግጭት ለመታደግ ጥሪ ቀረበ። የተወሰኑ አውስትራሊያውያን አፍጋኒስታንን ለቆ የመውጣት ተስፋቸው መሟጠጡን ገለጡ። አውስትራሊያ በዘንድሮው ፓራሊምፒክ ከምንጊዜውም የላቀ ሜዳሊያዎችን እንደምታሸንፍ ተተነበየ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። በጦርነቱ ሳቢያ ቤተ እስራኤላውያንን ከኢትዮጵያ ወደ እስራኤል የማጓጓዝ ጥሪ ቀረበ። ከአንድ ሺህ በላይ ሰልፈኞች ትናንት እሁድ ኢትዮጵያ ውስጥ ያሉ ቤተ እስራኤላውያን ወደ አገረ እስራኤል እንዲመጡ ከእስራኤል ፓርላማ ፊት ለፊት የተቃውሞና ጥሪ ድምፆቻቸውን አሰምተዋል። ሰልፈኞቹ በ2015 ላይ የእስራኤል መንግሥት ኢትዮጵያ ውስጥ የሚገኙ ቤተ እስራኤላውያንን ወደ እስራኤል የማምጣት ውሳኔን በማንሳት መንግሥት የራሱን ውሳኔ ግብር ላይ አላዋለም ሲሉም ኮንነዋል። ኢትዮጵያውያንን ወደ እስራኤል የማምጣት ትግል ሊቀመንበር ዩሪ ፍሬድኒክ ሁኔታውን አስመልክተው ለጋዜጠኞች ሲናገሩ የእስራኤል መንግሥት አዲስ አበባና ጎንደር የሚገኙ ቤተ እስራኤላውያንን ከኢትዮጵያ ማምጣቱን እንዲቀጥልና ውሳኔውንም ሊተገብር ይገባል። ቤተ እስራኤላውያን ኢትዮጵያ ውስጥ ለጦርነት ተጋልጠዋል። ሰልፉ አስፈላጊ ከሆነም በመጪዎቹ ወራትም በጠቅላይ ሚኒስትሩና የአገር ውስጥ ጉዳዮች ሚኒስትሩ ጽሕፈት ቤቶች ፊት ለፊት ይቀጥላል በማለት አሳስበዋል። ኒው ሳውዝ ዌልስ በዛሬው ዕለት 818 ነዋሪዎቿ በኮሮና ቫይረስ የተያዙ ሲሆን የሦስት ሰዎች ሕይወትም አልፏል። ሦስቱ በኮሮና ቫይረስ ሕይወታቸው ያለፈው ግለሰቦች ዕድሜያቸው በሰማኒያዎች ውስጥ የነበሩ ናቸው። እንደራሴ ግላዲስ ብርጅክሌን ሰዎች በቫይረስ ከተያዙት ይልቅ ክትባት ላይ እንዲያተኩሩ ሲያሳስቡ፣ በአብዛኛው በቫይረስ የተያዙ ሰዎች ቁጥሮች ከፍና ዝቅ ማለት ላይ እንድናተኩር አልሻም። እርግጥ ነው በቫይረስ የተያዙ ሰዎች ቁጥሮች ዝቅ ብለው ማየትን እንሻለን። ይሁንና ማተኮር የሚገባን የክትባት መጠን ላይ ነው። እያንዳንዱ ክፍለ አገር ወደ መደበኛ አናኗር ይሸጋግራል። እያንዳንዱ ክፍለ ሀገር የሙሉ ክትባት መጠኑ ሰማንያ ፐርሰንት ሲደርስ ሽግግር ይኖራል። ዴልታን ለዘላለሙ መክላት አይቻልም። ሌላው ቀርቶ ዛሬ እንኳን አንድም በቫይረሱ የተያዘ ሰው ባይኖር ምንም ሰው ሳያያዝ ይቀጥላል ማለት አይደለም ብለዋል አክለውም በዶሮቲ ኢንስቲትዩት በቀረበው ሞዴል መሰረት የክትባት መጠን ከፍ ያለ ደረጃ ላይ ሲደርስ ባለሥልጣናት ኮሮና ቫይረስን በጉንፋን ደረጃ የሚመለከቱ ይሆናል ሲሉም አመላክተዋል። በሌላም በኩል ቫይረሱ ተስፋፍቶባቸው ባሉ ዐሥራ ሁለት የሲድኒ ክፍለ ከተሞች የሰዓት ላፊ ገደብ ከምሽቱ ዘጠኝ ሰዓት እስከ ማለዳው አምስት ሰዓት የሚጸናና እንዲሁም አካላዊ እንቅስቃሴ መውጣት በአንድ ሰዓት ብቻ የተገደበ ሆኗል። በመላው ኒው ሳውዝ ዌልስ ከቤት ውጪ ሁሉም ሰው የፊት ጭንብል የማጥለቅ ግዴታ ተጥሎበታል። ቪክቶሪያ በዛሬው ዕለት ሰባ አንድ ሰዎች በኮሮና ቫይረስ የተያዙበት መሆኑን አስታወቀች። ሀያ ሁለቱ ምንጫቸው ላይ ምርመራ እየተደረጉባቸው ሲሆን አርባ ዘጠኙ ቫይረሱ የተስፋፉባቸው ናቸው እንደራሴ ዳንኤል አንድሩስ ቪክቶሪያ ላይ ተጥለው ያሉት ገደቦች ሰዎችን እያበሳጩ ያሉ መሆናቸውን የሚረዱ መሆኑን ጠቅሰው ሆኖም የክትባት መጠን ደረጃ ከፍ እስኪል ድረስ ሌላ አማራጭ እንደሌለ ሲያሳስቡ የምንጥላቸው እምብዛም ተጨማሪ ገደቦች የሉም። አሻቅበው ያሉ በቫይረስ የተያዙ ሰዎች ቁጥሮችን ዝቅ ለማድረግ በአሁኑ ወቅት ተጥለው ያሉ ገደቦችን ማክበር ነው። ይህን ማድረጉም አዋኪ መሆኑን አውቃለሁ። ይሁንና አሁን ባለው ሁኔታ ደስተኞች ካልሆን፣ እርግጥ ነው ሁላችንም ደስተ ሙስሊሞች አይደለንምና እንግዲያውስ ሁላችንም እንከተብ ብሎ ማለት ፍታዊና ምክንያታዊ ነው። እንደ እውነቱ ከሆነ በቂ አቅርቦት የለኝም። ሁሉንም ሰው ለመከተብ የሚያበቃ በቂ ክትባት የለኝም። ሌላው ቀርቶ በሚቀጥለው ሳምንት ሰባ ወይም ሰማንያ ፐርሰንት ለመድረስ የሚያስችል ክትባት የለም፣ ጊዜ ይወስዳል ብለዋል። ይህ በእንዲህ እንዳለም ጠቅላይ ሚኒስትር ስኮት ሞሪሰን የክትባት yeah, መጠኑ ሰባ ፐርሰንት ሲደርስ አውስትራሊያ እንደ አገር ወደፊት መራመድ እንዳለባት አመላክተዋል። አያይዞም የብሔራዊ ካቢኔ ፍኖተ ካርታ የሳይንስ ሕክምናና የምጣኔ ሀብት ምርምርን መሠረት ያደረገ በመሆኑ የክፍለ አገራት መሪዎች ገደቦችን ለማርገብ የተነደፈውን ብሔራዊ ዕቅድ ሊያንኳስሱ አይገባም ብለዋል። ኩዊንስላንድ በዛሬው ዕለት አንድ ወሸባ ገብቶ ያለ ግለሰብ በቫይረስ የተጠቃባት መሆኑን አስመዝግባለች። እንደ ራሴ አንስቴዥያ ፓለሼ ጎረቤት ኒውሳውት ዌልስ ውስጥ እየተዛመተ ካለው ወረርሽኝ አንጻር ሲታይ ይህ መልካም ዜና ነው ብለዋል። ደቡብ አውስትራሊያ በበኩሏ ከዛሬ ሰኞ ኦገስት 23 ጀምሮ ግብር ላይ የሚውል የቤት ውስጥ ወሸባ ሙከራ ጀምራለች ከ ቪክቶሪያና ኒው ሳውዝ ዌልስ የሚመለሱ ነዋሪዎቿም በሆቴል ወሸባ ፈንታ ቤታቸው ውስጥ ወሸባ እንዲገቡ ይደረጋል። የደቡብ አውስትሬሊያ እንደራሴ ስቲቨን ማርሻል እንደ ገለጡት ወሸባው የሚካሄደው ስፍራን በሚያመላክትና የፊት ገጽታን በሚለይ ሶፍትዌር ታግዞ ይሆናል። ባለፈው ሳምንት አንድ ሚሊዮን ስምንት መቶ አንድ ሺህ አውስትራሊያውያን የኮሮና ቫይረስ ክትባት በመከተብ በሳምንቱ ከዓለም ከፍተኛውን የክትባት ቁጥር አስመዝግበዋል። በአሁኑ ወቅት 52 ነጥብ 2 ፐርሰንት የመጀመሪያ ክትባታቸውን የተከተቡ ሲሆን 30 ነጥብ 3 ሙሉ ወይም የሁለተኛ ዙር ክትባቶችን ተከትበዋል። በሌላ በኩል ከኦገስት 25 ጀምሮ ዕድሜያቸው ከ12 እስከ 15 ያሉ የግብረ አካል ጉዳተኞች በ ክትባት መርሃ ግብር የሚካተቱ መሆኑን የፌዴራል ጤና ሚኒስትር ግሬግ ሃንት አስታውቀዋል። የክትባቱ መጠን ከፍተኛ ደረጃ ሲደርስም በዓመቱ መጨረሻ ግድም ገደቦች እንደሚረግቡ ጠቁመዋል። የአውስትሬሊያ ካፒታል ቴሪቶሪም በበኩሏ ዕድሜያቸው ከ16 እስከ 29 ያሉ ነዋሪዎቿ የፋይዘር ክትባትን መከተብ እንደሚችሉ አስታውቃለች። በዛሬ ዕለትም 16 ሰዎች በቫይረስ የተጠቆባ ሲሆን በጥቅሉ 137 ሰዎች በቫይረሱ ተይዘዋል። የአውስትሬሊያ ካፒታል ቴሪቶሪ ላይ ለሦስት ሳምንታት ተጥለው ያሉ ገደቦች የሚያበቁት ሴፕቴምበር ሁለት ይሆናል። የተወሰኑ አውስትራሊያውያን አፍጋኒስታንን ለቆ የመውጣት ዕድላቸው ተሟጦ ተስፋ መቁረጣቸውን እየገለጡ ይገኛሉ። አፍጋኒስታን የሚገኝ አንድ አፍጋን አውስትራሊያዊ ለኤስቢኤስ እንደገለጠው አሜሪካውያን ለቀው ከወጡ በኋላ ለእኛ አፍጋኒስታንን ለቆ መውጣት በእጅጉ አዋኪ ይሆናል። ለራሴና ለቤተሰቤ ሕይወት ስጋት አድሮብኛል ብሏል። በትናንትናው ዕለት አራት መቶ ሰባ ሁለት የአውስትሬሊያ ዜጎችና የአውስትሬሊያ መግቢያ ቪዛ የተሰጣቸው አፍጋኒስታናውያን በአራት በረራዎችን አፍጋኒስታውያንን በአራት በረራዎች ማውጣት ተችሏል። የውጭ ጉዳይ ሚኒስትር ሜሪስ ፓይን ዜጎችንና ባለቪዛ አፍጋኒስታውያንን የማውጣቱን ዘመቻ ጊዜ ለማራዘም ከዩናይትድ ስቴትስ ጋር እየተነጋገሩ መሆኑንም ገልጠዋል። በኒውስኮርፕ ዳታ ትንበያ መሠረት አውስትራሊያ ከመቼውም የላቀ የፓራሊምፒክ ስኬት እንደምታዝ መዘግብ ይጠበቃል። እንደ ኒውስኮርፕ ዳታ ትንበያ ከሆነ አውስትራሊያ ሰላሳ የወርቅ ሜዳሊያዎችን በጥቅሉም ዘጠና ሜዳሊያዎችን በዘንድሮው ፓራሊምፒክ ታገኛለች። ሦስት አራተኛ ያህሉ ሜዳሊያዎች የሚገኙትም ከዋና አትሌቲክስና ብስክሌት ውድድሮች ይሆናል። በዚሁ ወደ ውጭ ምንዛሪ ተመን ስናመራ አንድ የአውስትራሊያ ዶላር 60 ዩሮ ሳንቲም ይመነዘራል። አንድ የአውስትራሊያ ዶላር 71 የአሜሪካ ሳንቲም ይሸርፋል። አንድ የአውስትራሊያ ዶላር 32 ኢትዮጵያ ብር ከ05 ሳንቲም ይዘረዘራል። ቀጥለን የነገውን የአውስትሬሊያ ዋና ዋና ከተሞችና የአዲስ አበባን አየር ጠባይ ትንበያ እናሰማልን። ፐርስ ፀሐይማ ሆኖ ይውላል። ዝቅተኛ 8፣ ከፍተኛ 22። አደላይድ ብራ ይሆናል። ዝቅተኛ 7፣ ከፍተኛ 14። ሜልበርን ብራ ይሆናል። ዝቅተኛ ስምንት ከፍተኛ 13። ሆባርት ብራ ይሆናል። ዝቅተኛ ሁለት ከፍተኛ 13። ካምብራ ዝናብ ይጥላል። ዝቅተኛ አንድ ከፍተኛ 10። ሲድኒ ይዘንባል። ዝቅተኛ 9 ከፍተኛ 16። ብሪስበን ብራ ይሆናል። ዝቅተኛ 15 ከፍተኛ 23። ዳርዊን ብራ ይሆናል። ዝቅተኛ 22 ከፍተኛ 32። አዲስ አበባ ነጎድጓዳማ ይሆናል። ዝቅተኛ 11 ከፍተኛ 18። ዜናውን ከማጠቃላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። ቤተ እስራኤላውያንን ኢትዮጵያ ውስጥ ካለ ወታደራዊ ግጭት ለመታደግ ጥሪ ቀረበ። የተወሰኑ አውስትራሊያውያን አፍጋኒስታንን ለቀው የመውጣት ተስፋቸው መሟጠጡን ገለጡ። አውስትራሊያ በዘንድሮ ፓራሊምፒክ ከምንጊዜውም የላቀ ሜዳሊያዎችን እንደምታሸንፍ ተተነበየ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ነበሩ።